ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ነሐሴ 18 2011 ዓ ም ዝግጅታችን ጀመረ። አፍሪካ ወደ አሜሪካ የባሪያ ንግድ ታሪክ በአሜሪካ ታሪክም ማስተማር ብቻ ሳይሆን ያ ጥፋት እንደተደረገ ያ ጥፋት እንዳይደገም ያስፈልጋል። ከዚህ ደግሞ ያን አርሞ ወደፊት መግባባትና ኅብረት ባሉበት መንገድ እንት መቀጠል ይቻላል። ቢሆን ለማስተማር የሚልግ ሰው እና በእውነት ደግሞ ጥልቅ የሆነበት ያላቸው ምርምር ያደረጉ የምናገሩበት ታሪክ ላይ ጠብማ እና ይሄ ለወጣቶች በተለይ ለአሜሪካን እና አፍሪካን በጣም ጠቃሚ የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ ቪኦኤ ከኖርፎክ ስቴት ዩኒቨርሲቲ ጋር በመተባበር ከትናንት በስቲያ ሐሙስ በዩኒቨርሲቲው ስላዘጋጀው የውይይት መድረክ ከተናገረው የተወሰደ ነው። ከታሪክ መጥፎም ጥሩም ነገር ነው የምንማረው። ኦፍ ኮርስ የዚህ የስሌቭ ትሬድ ሁናቴ የባሪያ ንግድ በጣም ከባድ ታሪክ አለው። ግን ከታሪኩ ብቻ ሰምተን መቆም ሳይሆን ከትላንቱ ነገ እንደሚሻል ለማድረግ ምንድን ነው የሚያስፈልገን የምንለው ላይ ነው። በኖርፎክ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር አብራ መሸሻ ናቸው የሰማችኋቸው፣ አነጋግረናቸዋል። የባርነት ታሪክ በአሜሪካ ሰፊ ዝግጅት ይዘናል። ፕሮዲውሰሯ ብርሃን ኃይሉ ነች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ለዜናው ስቱዲዮ ውስጥ ቴክኒሻኑ አል ሳንቶስ አብሮኛለን። ዩናይትድ ስቴትስ ከቻይና በሚገቡ ሸቀጦች ላይ ተጨማሪ ቀረጥ እንደምትጥል ፕሬዝደንት ዶናልድ ትራምፕ አስታውቀዋል። ይህ የፕሬዚደንቱ ትናንት ያወጡት ዛቻ የተከተለው ቻይና ከዩናይትድ ስቴትስ በምታስገባቸው የሰባ አምስት ቢሊዮን ዶላር ዋጋ ያላቸው ሸቀጦች ላይ የአጸፋ ታሪፍ እንደምትጥል ካሳወቀች በኋላ ነው። እየተካረረ በመጣው የሁለቱ ሀገሮች የንግድ ውዝግብና ውጥረት ውስጥ የቻይና እርምጃ ያበሳጫቸው ትራምፕ አድራጎቱን የፖለቲካ ጓዝ ያለው እንደሆነ ተናግረው ከፊታችን መስከረም ሃያ አንድ ጀምሮ ወደ ተግባር የሚገባ የተጨማሪ ቀረጥ ውሳኔ ማሳለፋቸውን ተናግረዋል። በዚህም መሰረት 250 ቢሊዮን ዶላር በሚገመት የቻይና ገቢ ሸቀጥ ላይ ቀድሞ ተጥሎ የነበረውን የ25 ከመቶ ጭማሪ ቀረጥ ወደ 30 ከመቶ እንደሚያሳድጉት ትራምፕ አስታውቀዋል። በሁለቱ ሀገሮች መካከል የተቀዛቀዙት የንግድ ውይይቶች በሚቀጥለው ወር ውስጥ ዋሽንግተን ዲሲ ላይ እንደገና እንደሚጀመሩ ተገልጿል። ፕሬዚደንት ትራምፕ ትናንት ለቡድን ሰባት ጉባኤ ወደ ፈረንሳይ ከመብረራቸው በፊት ለአሜሪካ ድምፅ ጥያቄ በሰጡት ምላሽ ለውይይት ምንጊዜም ዝግጁና ክፍት መሆናቸውን፣ ቻይናውያኑም አሁን ውይይቱን እንደሚፈልጉ ተናግረዋል። ዩናይትድ ስቴትስ እና ፈረንሳይ በአየር ንብረት ለውጥ፣ በሶሪያ፣ በሰሜን ኮሪያ፣ በዩክሬን፣ በኢራን ጉዳዮች ላይ በጋራ የመስራት ፍላጎት እንዳላቸው የሁለቱ ሀገሮች መሪዎች ዛሬ አረጋግጠዋል። በምጣኔ ሀብት ጥንካሬያቸው እጅግ የላቁት ሰባቱ ባለጠጋ ሀገሮች ፈረንሳይቱ ከተማ ቢያሪትስ ላይ ለሚያደርጉት ጉባኤ ዛሬ እዚያው የገቡት የዩናይትድ ስቴትስ ፕሬዚደንት ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር ተቀምጠው ተነጋግረዋል። ማክሮን ፕሬዚደንት ትራምፕን ልዩ እንግዳ ብለው የጠሯቸው ሲሆን ይህ አባባል በሁለቱ መሪዎች መካከል መሻከር መፈጠሩን በሚጠቁም የሚሰማውን ሹክሹክታ እውነት አለመሆኑን ያሳያል እየተባለ ነው። ትራምፕን በበኩላቸው ከማክሮን ጋር የሚጋሯቸው ብዙ ቁም ነገሮች እንዳሉና የረጅም ጊዜ ወዳጆች መሆናቸውንም ተናግረው በቡድን ሰባት ሀገሮች መሪዎች መካከል አለ ባሉት መግባባት ምክንያት በዚህ ሳምንት ውስጥ የበዛ ስኬት እንደሚያስመዘግቡ አመልክተዋል። ይሁን እንጂ ፈረንሳይ በአሜሪካ የቴክኖሎጂ ውጤቶች ላይ ተጨማሪ ታክስ የምትጥል ከሆነ እኛም በወይን ጠጅ ምርቶቻቸው ላይ አይተውት የማያውቁ አይነት ቀረጥ እንደነግጋለን ሲሉ ትናንት ትራምፕ ዝተው ነበር። በኢንተርኔት በሚያሰራጯቸው የማጭበርበሪያ መልእክቶችና የተለያዩ ኩባንያዎችን ሰርገው እየገቡ በአውሮፓ የዘመን አቆጣጠር ከ2014 ዓ ም እስከ 2018 ዓ ም በነበሩት ዓመታት 6 ሚሊዮን ዶላር ሰርቀዋል፣ ሌላ 40 ሚሊዮን ዶላር ለመዝረፍ ሙከራ አድርገዋል ባላቸው ሁለት ቻይናውያንና ሰማንያ ዓለም አቀፍ ግብረ አበሮቻቸው ላይ ጠበቆች ክስ መስርተዋል። ኢሮ ኢንተርፕራይዝና ክሪስ ኩዶን የሚባሉ የሐሰት ስያሜዎችን ጨምሮ በሌሎችም እውነተኛ ያልሆኑ ስሞች ኢንተርኔት ላይ የሚንቀሳቀሱት ቫለንታይን ኢሮና ቺክ ውዲ ክሪስቶጋንስ የሚባሉ ዋና መቀመጫቸው ዩናይትድ ስቴትስ ሎስ አንጀለስ የሆነ ናይጄሪያውያንና ተባባሪዎቻቸው የተመሠረተባቸው ሁለት መቶ ሀምሳ ሁለት ክሶችን የያዘ ዶሴ ነው። ባለፉት ስድስት ዓመታት ውስጥ ናይጄሪያ ሶስት ተጠርጣሪዎችን ለዩናይትድ ስቴትስ አሳልፋ መስጠቷ ተዘግቧል። የክሱ ዶሴ ከትናንት በስቲያ ሲከፈት የቀለበቱን መሪዎች ኢሮና ኢግቦ ቅዌን ጨምሮ አስራ አራት ተጠርጣሪዎች ችሎት ፊት ቀርበዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜን ኮሪያ ዛሬ ያደረገችው የሚሳይል ሙከራ ፒዮንግያንግ የገባችውን ቃል የሚጥስ አድርገው እንደማይቆጥሩት ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ምንም እንኳ በዩናይትድ ስቴትስና በደቡብ ኮሪያ ጦሮች መካከል ሲካሄድ በነበረው ልምምድ የነበረው ልምምድ እንደተጠናቀቀ የሚሳኤል ሙከራዎቿን እርሷም እንደምታቆም ሰሜን ኮሪያ ቃል ገብታ የነበረ ቢሆንም ዛሬ ወደ ምስራቅ የባህር ግዛቷ 380 ኪሎ ሜትር የተምዘገዘገ የአጭር ርቀት ሚሳኤል መተኮሷን አረጋግጣለች። ቃላችን የአጭር ርቀት ሚሳኤሎች ሙከራን አያካትትም ያሉት ፕሬዚደንት ትራምፕ የሰሜን ኮሪያ አቻቸውን ሚሳኤል መሞከር ይወዳሉ ብለዋቸዋል። ስለ ሙከራው ቀድሞም ያውቁና በቅርብ የሚከታተሉት እንደነበረ ለአሜሪካ ድምፅ የተናገሩ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ሁኔታውን ከጃፓንና ከደቡብ ኮሪያ አጋሮቻቸው ጋር እየመከሩ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ ደቡብ ኮሪያ ከጃፓን ጋር የነበራትን የወታደራዊ መረጃ ልውውጥ ለማቋረጥ መወሰኗ ለራሷ ደህንነት አደጋ እንዳለው ቶኪዮ አስታወቀች። ሶል ራሷን ከፒዮንግያንግ ጥቃት የመከላከል አቅሟን እያዳከመች ናት ብለዋል። ጃፓናውያኑ ባለሥልጣናት ደቡብ ኮሪያ እርምጃውን እንደምትወስድ ያሳወቀችው ጃፓናውያኑ ሶልን የተለየ እንክብካቤና አያያዝ ከሚደረግላቸው የንግድ ሸሪኮች ዝርዝር በማውጣታቸው መሆኑ ተገልጿል። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ሌትና ኮሎኔል ዴቭ ስትበርን ለአሜሪካ ድምፅ በላኩት ኢሜይል ሁለቱ የሀገራቸው አጋር ሀገሮች በመረጃ ልውውጥ ጉዳይ ላይ አብረው እንዲሰሩ ፔንታገን ጥሪ ማሰማቱን ተናግረዋል። ሆንግ ኮንግ ዛሬም በተቃውሞ እንቅስቃሴዎች ተውጣውላለች። ሦስተኛ ወሩን በያዘው የተቃውሞ ሰልፍ ፖሊሶች በአንደኛው የፖሊስ ጣቢያ ደጃፍ የተሰበሰቡ ሰልፈኞችን ለመበተን አስለቃሽ ጋዝ ረጭተዋል። የተቃውሞ ሰልፈኞች የቻይና ባለስልጣናት ሊሰልሉን የተከሉት ነው ብለው የጠረጠሩትን የመረጃ መሰብሰቢያ ቅስት ሰባብረዋል። የሆንግ ኮንግ ባለስልጣናት ግን ቅስቱ የመንገድ ላይ እንቅስቃሴን፣ የአየር ሁኔታና የአየር ጥራትን ለመከታተል የሚያስፈልጉ መረጃዎች ለመሰብሰብ የተተከለ ብቻ እንደሆነ ተናግረዋል። የሩሲያዋ የጠፈር መንኩራኩር ሰዩዝ ዛሬ ከዓለም አቀፉ የጠፈር ጣቢያ ጋር ለመጋጠም ያደረገችው ሙከራ ሳይሳካ እንደቀረ ታውቋል። መንኮራኩሯ የጠፈር ጣቢያው ላይ ካሉት ጠፈርተኞች ጋር የተልእኮ ስምረት የተያያዘላቸውን ሮቦት ጭና ነበር የተጓዘችው። የዜናው ክፍለ ጊዜ አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ፣ በ15660 ኪሎ ሄርትዝ፣ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ነሐሴ 18 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም የአሜሪካ የባርነት ዘመን ዝማሬዎች የሙዚቃ ቃና በርከት አድርጎ ያሰማችኋል። አሁን ወደ መጀመሪያው ዘገባ እናልፋለን። የባርነት ታሪክ በአሜሪካ በምድረ አሜሪካ የባሪያ ንግድ ከተጀመረበት ጊዜ እስከ ዛሬ አራት መቶ ዓመት ሆነ። በርግጥ በአሜሪካ ምድር ለሁለት መቶ ሃምሳ ዓመታት ያህል የዘለቀውን የባሪያን ንግድና የባርነት ታሪኳን ዩናይትድ ስቴትስ ከደመደመች ከመቶ ሃምሳ ዓመታት በላይ ቢቈጠሩም የዚያ ዘመን ወላፈን እስከ ዛሬ የዘለቁ ዘርፈ ብዙ መዘዝና ትውስታዎቹን አኑሯል። በአሜሪካ የባርነት ታሪክ ላይ የመከረ ውይይት ከትናንት በስቲያ ሐሙስ በቨርጂኒያዋ ኖርፎክ ተካሄዶ ነበር። በውይይቱ መድረክ ላይ የአሜሪካ ድምፅ የአፍሪካ ዲቪዥን ጋዜጠኞችና ኃላፊዎችም ተገኝተዋል። ቆንጅታዬ አንዷ ነበረች። ተከታዩን አዘጋጅታለች። የአውሮፓውያን የዘመን አቆጣጠር በ1619 ዓ.ም አንዲት ከአውሮፓ የተነሳች መርከብ ያልተጠበቀ ወይም እንግዳ ነገር ይዛ በጊዜው በእንግሊዝ ቅኝ ግዛትነት ስትተዳደር የነበረችው ቨርጂኒያ ትደርሳለች። ያ እንግዳ ጭነት ምን ነበር? በባርነት ቀንበር ታስረው የመጡ ሃያ አፍሪካውያን ዛሬ አንጎላ ተብላ ከምትታወቀው ሀገራቸው ታንቀው በግድ መርከብ ላይ የተጫኑ እነሆ ያ ከሆነ ዛሬ 400 ዓመት ተቆጠረ። የአሜሪካ ድምፅ ራዲዮ ጣቢያ ከቨርጂኒያው ኖርፎክ ስቴት ዩኒቨርሲቲ ጋር በመተባበር ባርነት በአሜሪካ የ400ኛ ዓመት መታሰቢያ በሚል መሪ ርዕስ በመላው ዓለም በቀጥታ የተላለፈ ውይይት በዩኒቨርሲቲው አካሂዷል። ከትናንት በስቲያ ሐሙስ በተካሄደውና የመጀመሪያዎቹ አፍሪካውያን ሰሜን አሜሪካ ተይዘው የመጡበትን ታሪክ ያ ታሪክ በዛሬዎቹ ወጣቶች ህይወት ያለውን ስፍራ የመረመረ በጉዳዩ የበቁ ምሁራን የተወያዩበትን ለማድመት ከተሰበሰበው ህዝብ ጥያቄዎችም የተመለሱበት ጉባኤ ነበር። የአሜሪካ ድምፅ ራዲዮ የአፍሪካ ክፍል ዲሬክተር አቶ ንጉሴ መንገሻ ረጅሙ የባርነት ጉዞ ከአፍሪካ ወደ አሜሪካ ኦደሲ ኦፍ ስሌቨሪ በሚል ርዕስ ከከፍተኛ የትምህርት ተቋሙ ጋር በህብረት ለማዘጋጀት የአሜሪካ ድምፅ ራዲዮ የአፍሪካ ክፍል በ17 የአፍሪካ ቋንቋዎች አፍሪካውያንን እንደሚደርስና ይህም በመሆኑ አፍሪካን ከአሜሪካ የሚያገናኘውን ታሪካዊ ወቅት ለአፍሪካውያን ለማድረስ የተለየ እድል የሰጠ መሆኑን አስገንዝቧል። አንደኛ ይሄ በጣም ታሪካዊ ነው ነበር ማለት ነው። ታሪካዊነቱ ከአራት መቶ ዓመት በፊት የጀመረ መጀመሪያ ተጠርፈው ወይም ታግተው ግድ የመጡት በዛን ጊዜ ባሮች ብሎ የሚጠሩት ስሌቭስ ከአንጎላ ነው የመጡት ሀያ የሚሆኑት እና ያረፉት እዚህ ቨርጂኒያ ውስጥ። ስለዚህ ታሪካዊ አንደምታ ነው ማለት ነው። ደግሞ ኖርፎርክ ስቴት ዩኒቨርሲቲ በአሜሪካ ሀገር ውስጥ ከሚገኝ በጣም የታወቀው ታሪካዊ ግንኙነት አለ ማለት ነው። እና አሜሪካ ደግሞ ወደ አፍሪካ ያስተላልፈን። እኔ እራሴ እዚህ ሀገር ነው የምኖረው እና መሰረታቸው ኢትዮጵያዊነታቸው ከናይጄሪያ የተወለዱ ናይጄሪያ ነታቸውን ኛነታቸው ሳይሰጡ አሜሪካ ነው ሁሉ ብቻ እና እነሱን ከአፍሪካ ጋር ማጋኘት በጣም አስፈላጊ። ይሄ ብቻ አይደለም። ስለ ስሌቨሪ ሲባል ብዙ ጊዜ ሰው አዋ እንዳሁም እንደታወቀ በደንብ እየቀመየቅ ነው አይነገር። ስለዚህ ዛሬ ከኖርፎርክ ስቴት ዩኒቨርስቲ ጋር ባደረግነው ትውድር መሰረት እንዳየሻቸው የዩኒቨርስቲ ቃውንት ነበሩ። በተረፈ ስለ ባርነት ያጠኑ አፍሪካ ሚዲያ ያጠኑ ነበሩ። እነሱ ናቸው ዛሬ አናሊስት ሆነው የቀረቡትና በጣም ግሩብ የነበረ ዲስካሽን። ይህን ዲስካሽን ደሞ ወስደን እኛ በአማርኛ ተርጉሞ በአፋኑ በትግርኛ በስዋሂሊ በሀውሳ ወዘተ ተርጉሞ ለአፍሪካ ዋና ማች ነበር። ታሪክም ማስተማር ብቻ ሳይሆን ያ ጥፋት እንደተደረገ ያ ጥፋት እንዳይደገም ያስፈልጋል። ከዚህ ደግሞ ያና ደግሞ ወደፊት መግባባትና ረት ባሉበት መንገድ እንት መቀጠል ይቻላል በሚለውን ለማስተማር የሚበጅ ስለ ከዩኒቨርሲቲ ወይም ከከተማውም የመጡ ይመስሉኛል። ከተሳታፊዎች ውስጥ ብዙ ተማሪዎች፣ ብዙ ወጣቶች ነበሩ። ከአሜሪካ ድምፅም በተለይ ወጣት ጋዜጠኞችን ለማምጣት ትልቅ ፍረት ካደርግ ነበረ ስለ እንዳየሹ ለዚህ ዝግጅት ለዚህ ለታውን ሆል ሚቲንግ ወይም ለተደረገ ስብሰባ ለተደረገው ዲስካሽን ትልቁ ነገር ስለሰጠ ነው። አውቶቡስ ቀራይ በዛ ከባጀት ተኛው ጀርማን ሻምስ ባተ

ልዩ ልዩ ፕሮግራም መጡት። ዛሬ ፕሮግራም በየመሀሉ ቪዲዮ ይታይ ነበር። በዚህ ሁሉ በጣም ቁም ነገር ያለው እና በነገረሻ ሁሉ ለሌሎ ፕሮግራም አዘጋጅ እንዲህ አይነት ዝግጅት ጥሩ ፕሮግራም በማሳተፍ ማለት ነው። ያ ሁሉ ሰው እውነት በካሪዬ ባለኝ ሙያ አሁን ባለኝ ዛሬ አንዱ ሙሉ አዳራሽ ነበር። ወንዶች፣ ሴቶች፣ አዛውንት፣ ወጣቶች፣ ተማሪዎች በብዛት ነበሩ። ምን ያህል የተሳካ ሆኖ አገኘኸው? ምን ያህል እርካታ ሰጠ? አንደኛ ነገር እንዳየሽው ስኮራሮቹ በጣም ጎዞች ነበሩ። አሜሪካ ናቸው፣ ጥቁር አሜሪካኖች። አንድ ደግሞ የአፍሪካን ታሪክ ያልትናት ነጭው ነበር እና በእውነት ደግሞ ጥቅ የሆነ ውበት ያላቸው ምርምር ያደረጉ የሚናገሩት ደግሞ መሬት ላይ ጠብ ማየት ውቀት ያለ እና ወጣቱ በተለየ ያንን ስከና ያለ አተኩሮ በማድመጥ ይህ ይልቻል ጥያቄያቸው በጣም ጥሩ ነው። ታይቶሽ ከሄድ ነው እና ይሄ ለወጣቱ በተለይ ለአሜሪካውያንም ለአፍሪካን በጣም ጠቃሚ ነው። በታሪካችን ውስጥ ብዙ ጊዜ ጥፋት ይደረጋል። ከዛ ጥፋት ተምረን ወደፊቱን አቅጣጫ መጽሐፍ ለሁሉም በሚደግ መንገድ እንዴት ልንጠቀምበት ይችላል? እንዴት ልናራብሎ ይችላል? የሚለው ጥያቄ በጣም በሀገራችን ሁኔታ ያለፈው ጊዜ ብልሹ ነው። ያን ብልሹ ታሪክ አስተካክለሽ ጥሩ ታሪክ መሰለሽ ቤት ይችላል ወደፊት። ከዛ አንፃር የዚህ አይነት ህዝብ ግጥም አለው አለው ወደ ግል ነው የምመጣው አሁን። ይሄ ሀገር ረጅም ጊዜ ይኖረሃል፣ ልጆች ወልደህ ታሳድጋለህ። አንድ ለመጀመሪያ ጊዜ የሚመጣ ወይም መጥቶ የተወሰኑ አመቶች የቆየ ሰው ልጆቹን ስለ አፍሪካን አፍሪካውያን ታሪክ

ይካሉ ምሳሌ ነው፣ እንጂ አማርኛ ይላንደራሉ አማርኛ መጽሐፍ አስተምራለ። ደግሞ እናቴ ነፍሷን ማለት ነው፣ እሷ አማርኛ ስለዚህ አማርኛ እና ከዚያ አንጻር ታሪካቸውን ባህላቸውን መሰረታቸውን አውቀው ኩሩ የሆኑ አሜሪካ እዚህ ወንድሞቻችን፣ ትልቁ ችግር ታሪክና መሰረት ከዛ ስለመጡ እሱን አለማወቅ ትልቅ ጉዳት እና ከዚህ ተምረን ምንድን ነው ስለዚህ ታሪካቸው የታሪክ መሰረታቸውን ቋንቋቸውን ባህላቸውን አቋ ያደርጋሉ። ያን ሲያደርጉ ደግሞ እዚህ ሀገር ሬሲዝም በነበረበት ጊዜ የዘር መድሮ በነበረበት ጊዜ ጥቁሮች ወንድሞቻችን የከፈሉትን መስዋዕትና እና እዳ እንዲስቱ አልፈልግም። ማወቅ አለባቸው። እንዲሁም በነሱ ትግ ማቱንግ አቶሜክስ እና እነዚህ ብዙዎች ጥቁሮች እና ነጮች መባበሮቸውን ባደረጉት ትግድኛው ዛሬ ለመነጻነት ምንችል

ሚዛን ለሌሎች አዲስ ስለሚያሳድጉ ትልቅ ትምህርት ነው። በጣም አድርጌ ያመሰግናለሁ። ሌላው በኖርፎክ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ክፍል ፕሮፌሰር አበራ መሸሻም እንዲሁ እንዲህ ያሉ ዝግጅቶች አስፈላጊ መሆናቸውን አስምረውበታል። አያይዘውም ዛሬ በአፍሪካ ወጣቶች በችግርና በስራ ማጣት ሀገራቸውን እየጣሉ ባደገኛ መንገድ በመውጣት ባህር ላይ የሚቀሩበት ሁናቴ ዘመናዊ ባርነት ነው፣ እሱም ሊታሰብበት ይገባል ብለዋል። አነጋግረናቸው ነበር። እኔ መቼም የታሪክ ሰው አይደለውም። ብዙ ጊዜ ደግሞ የምንለው ምንድን ነው ታሪክን አንድ ሰው ወደኋላ ሄዶ ካላወቀ ነገ ከትላንት እንዲሻል ለማድረግ ዛሬን መሆን ያለበትን መስራት አይችልም። ስለዚህ ከታሪክ መጥፎም ጥሩም ነገር ነው የምንማረው። ኦፍኮርስ የዚህ የስሌቭ ትሬድ ሁናቴ የባሪያ ንግድ በጣም ከባድ ታሪክ አለው እና ያንን የሂስትሪ ዲፓርትሜንት እዚህ ቆይቷል ማዘጋጀት ከጀመረ በተለይ ደግሞ ዘንድሮ እንደዚህ አንድ ላይ የኤችቢሲዩ አንድ ላይ መጥተው ይህንን ለማድረግ መሞከራቸው መገንዘብ ያለብንን ታሪካዊ ነገር ይነግረናል። ከዚህ ግን ከታሪኩ ብቻ ሰምተን መቆም ሳይሆን ከትላንቱ ነገ እንደሚሻል ለማድረግ ምንድን ነው የሚያስፈልገን የምንለው ላይ ነው። ምድረን እኔ ወደፊትን ነው ብዙ ጊዜ የማየው እና ምናልባት ከዚህ ከመጥፎ ነገር ተምረን ዛሬ አፍሪካ ያለበትን አውቀን ነገ አፍሪካ ምን መሆን እንዳለባት ምናልባት ኢንተሌክቹዋልስ እና ሌሎችም እንደዚሁ ተሰብስበው ሊነጋገሩ የሚችሉበት ከሆነ ይሄ ጥሩ ነገር ነው ብዬ አስባለሁ። ከአፍሪካ የመጣው ዳያስፖራ የሚባለው እንግዲህ ከአፍሪካ መጤው ወጣት እዚህም የተወለዱ የአፍሪካውያን ልጆች ይህንን ታሪክ ማወቅ ለምንድን ነው የሚያስፈልጋቸው? ካለፈው መጥፎ ነገር ተምረን ወይም ትውልዱ ተምሮ ነገ እንዳይደገም ዛሬ ምን ማድረግ አለበት? ሁልጊዜ እኔ አንድ ሶስት ነገሮች አሉኝ፣ መነሻ፣ መገዝገሻ እና መድረሻ ላለሁኝ እና ነገ መድረሻችን ከሆነ ከትላንቱ መነሳት አለብን። ያን የትላንቱን መጥፎ ነገር እንዳይደገም ወደፊት ጥሩ ነገር ለማድረግ ለዚህ ይረዳል የሚል ግምት ነው ያለኝ። በዚህ ውይይት ላይ ይናገሩ የነበሩ ሰዎች አፍሪካንና አፍሪካውያን አሜሪካውያንን የሚያገናኝ የሚያስተሳስር ግንኙነታቸውን የሚያጠናክር ስራ በይበልጥ መሰራት አለበት፣ እዛ ላይ ማስተማር ያስፈልጋል እያሉ ሲናገሩ ነበረ። ልክ ነው። እንዴት ነው አንዳንድ አሁን ተማሪዎችን ስንጠይቅ እዚህ አንዳንዶቹ ስለ አፍሪካ መናገርም አይፈልጉም። ወደንም ጠላንም አሜሪካኖች ምንድን ነው አፍሪካን ወደ ኋላ ቀር አድርገው ነው የሚያስቡት። እና ጥቁር አሜሪካኖችም ያንኑ አመለካከት ይዘው ያደጉ ሊኖሩ ይችላሉ። እና እነሱ አንዳንዴ አልፎ አልፎ እኛ ስለ አፍሪካ የሚያገባን ነገር የለም የሚሉ አሉ። አዎ አንዳንዶች ደግሞ አሉ በጣም ተሰምቷቸው ስለ አፍሪካ የሚናገሩ ብዙዎቹ። እንዴት ነው ስለ አፍሪካ የሚነገረው ረሃብ ነው፣ ችግር ነው፣ መከራ ነው፣ ቋሚ መንግስት የለም፣ ኩዴታ ይበዛል፣ እንደዚህ ይላሉ። እና ያንን እንዴት ነው ማሻሻል የሚቻለው የዚህ አሜሪካን ጥቁር አሜሪካኖችን እና አፍሪካኖችን እንዴት ነው አንድ ላይ የምናመጣው? እዚህ አሁን እኛ አስተማሪዎች አለን። አንዳንዶቹ በጣም ነው የሚወዱን። አንዳንዶቹ ደግሞ ያው ትምህርቱን ይማራሉ፣ ግን ስለ አፍሪካ ያላቸው ስሜት እስከዚህ አይደለም እና ግን በአጠቃላይ ሁሉም እንደዛ ናቸው ማለት አንችልም። እና እንዲህ ያለው ውይይት ግን ይህንን ድልድይ ሊያገናኘው ይችላል እና ምናልባት አንዳንዶች ጥቁር አሜሪካኖች ወደ አፍሪካ ማተኮር ይችላሉ። ከኔ ጋር አሁን ፓስተሮች ነበሩ ያለፉት አንድ አራት አምስት ኢትዮጵያ አራት ጊዜ የተመላለሱ ጥቁር አሜሪካኖች አሉ ፓስተሮች። የዛ አይነት ሰዎች ሊገኙ ይችላሉ ወደፊት በብዛት አፍሪካንና የዚህን ሀገር ጥቁሮች አንድ ላይ ለማምጣት እና ይሄኛው እንግዲህ አንድ መንገድ ሊሆን ይችላል። በተጨማሪ ደግሞ ሌላ መንገድ ደግሞ ሊፈጠር ይችላል። ለምሳሌ እኛ አንዳንዶቻችን አለን ስለ አፍሪካን ዩኒቲ እያልን እና ፓን አፍሪካን አንድነት እና የአፍሪካ አንድነት እንዴት ነው የሚመጣው? በሚባልበት ጊዜ ምናልባት እንዲህ ያለው ውይይት ሊያቀራረብ ይችላል አፍሪካን እና ጥቁር አሜሪካኖችን እና ምናልባት ለዛ ይረዳል የሚል ግምት እኔ በበኩሌ ያለኝ። ቮይስ ኦፍ አሜሪካ የአሜሪካ ድምፅ ራዲዮ ጣቢያ ለበርካታ የአፍሪካ ሀገሮች ወደ አፍሪካ ሀገሮች የሚተላለፍ ነው። 17 ቋንቋዎች ነው የሚያስተላልፈው። በዚህ ዝግጅት መሳተፉ ከእናንተ ዩኒቨርሲቲ ጋር ሆኖ ምን ይመስሎታል? ከዚህ በኋላስ ምን ማድረግ አለበት? እንደ አሜሪካ ድምፅ ያለ ሚዲያ ኢንፋክት በብዙ ቋንቋ እንደሚያስተላልፍ አስታውሳለሁ። የዛሬ እን 12 13 ዓመት እኔ በኦሮምኛ አስተላልፊያለሁ። ኦሮምኛ እናገራለሁ እኔ ከደምቢዶሎ ከወለጋ ኦሮሞ ሲደመር አማራ ይኳልስ አበራ እያልኩ ነው የምናገረው። እኔ አማራና ኦሮሞ ነኝ። ያ ምንድን ነው የሚያደርገኝ? ንጹህ ኢትዮጵያዊ ነኝ። ለኦሮሞ አደለሁ፣ ለአማራ አደለሁ። እና ትግሌም አንዱ እዛ ነው። እዛ ሄጅ በዚህ ክረምት ያደረግኩት ይሄ ነው። እና ይሄንን ይሄ የዘር ነገር ሊቀርፍ ይችላል። ይሄ ግንኙነቱ፣ ይሄ የቮይስ ኦፍ አሜሪካ ብዙዎቹን ሊያቀራርብ ይችላል። በሀሳብ የተለያዩትን አንድ ላይ ሊያመጣ ይችላል መነጋገር መገናኘት ከሌለ ደግሞ ሁሉም እንደተለያየ በሩቅ እንደተኳረፈ ነው የሚቀረው ስለዚህ እንዲህ ያለው ሬዲዮ በተለይ በአለም አቀፍ የሚናገር ሬዲዮ ለኢትዮጵያን ብዙ አስተዋጽኦ ይኖረዋል የሚል ግምት አለኝ እኔ ይሄ እንግዲህ ወደ ኋላ ራቅ ብለን ምን እንደሆኑ አፍሪካኖች ለምሳሌ ስሌቭ ትሬድ እንዴት እንደመጣ አተታው ረጅም ነው እና እንዴት አድርገው ጠመንጃና ጥይት እየወሰዱ የአውሮፓ ባሪያ ነጋዴዎች ለአፍሪካ ባላባቶች እየሰጡ የአፍሪካ ባላባቶች ጫካ ውስጥ እየሄዱ ጥሩ ስራ ታገኛላችሁ እያሉ እያታለሉ እያመጡ ዶር ኦፍ ኖ ሪተርን የሚባል አለ። በዚያ ውስጥ ያስገቧቸዋል። መርከብ ላይ ጭምነዋቸዋል። መመለስ የለም እና አንዳንዱ ኃይለኛ ሆነው ሲታገል እየገደሉ ውሃ ውስጥ የሚጥሏቸው እና ከዛ ደግሞ ተርፎ የመጡትን አንዳንድ እርጉዞችን በሙሉ አንዳንድ ጊዜ ሆዳቸውን ሁሉ እየቀደዱ ከነ ህፃኖች አገንት ባህር ውስጥ የሚጥሉ የባሪያ ነጋዴዎች። ከዚያ ሁሉ ተርፈው ነው ጥቁሮች እዚህ መጥቶ አሁን የፖለቲካ ወይንም የኢኮኖሚ ነፃነት ሳይኖራቸው ብዙ ታሪክ ነው ያሳለፉት። እዚህ ለመድረስ አገሪቱንም ለማሳደግ በነሱ ትከሻ ነው በጣም በእርሻ ላይ ያዘመቱ። አሁን የሲቪል ዎር ራሱ በሊንከን ጊዜ የተነሳው በባሪያ ምክንያቱ ሰሜኑ ነፃ እንዲወጡና ወደ ላይ እንዲመጡ ይፈልጋሉ። ደቡቡ ደግሞ የእርሻ አካባቢ ነው፣ እንዲሄዱ አይፈልጉም። ይህ ነበር ጭቅጭቁ። ብዙ ጊዜ የሰሜን ወይንም እንደ ሊንከን ባሮች ነፃ እንዲወጡ አድርገዋል ይባላል። ነገር ግን ለጥቁሮች ተብሎ አልነበረም። ግን ያ የጥቁር ጉልበት ወደ ኢንዱስትሪያል ሶሳይቲ ወደ ሰሜን እንዲመጣ ፈልገው፣ ያ ደግሞ ጥቁሮች ነፃ ካልወጡ ወደ ኖርዝ ሊሄዱ አይችሉም። ስለዚህ ሁሉም የሚፈልገን እኛ ለጉልበታችን ነው። ያንን ሀቅ ዛሬ ሊያስረዳ ይችላል። ለምሳሌ እንዲህ ያለው ግንኙነት በሬዲዮ፣ በኮንፈረንስ፣ በጽሁፍ እንዲህ እንዲህ ያለውን ያለፈውን ታሪክ ማስተማር ለአዲሱ ትውልድ እንዲያውቅ ማድረግ ይችላል። እና ኮንፈረንሱም ጥሩ ነው። በተለይ ደግሞ እንደ አሜሪካ ሬዲዮ ያለው በብዙ ቋንቋ እየተናገረ በተለይ የአፍሪካን ሁናቴ በአረብኛም፣ በአማርኛም በኦሮምኛም እያሰሙ ሰዎች አንድ ላይ መምጣት ነው እንጂ መለያየት በዘር አንዱ አንዱ ማጥፋት አይረዳንም፣ የሚል ግምት አለን እና በዚህ ላይ መች ምን በበኩሌ ማናቸውም ኮንፈረንስ የዚህን ሀገር የዚህን ሀገር ጥቁሮችና አፍሪካኖችን አንድ ላይ የሚያመጣ አስፈላጊ ነው። በምታደርጉት አስተዋጽኦ ሬሌ ወደፊት በቅርብም ሆነ በሩቅ አንድ ጥሩ ውጤት ሊኖር ይችላል የሚል ግምት ይኖረኛል። በመጨረሻ እንግዲህ ያው በስራ ሰዓት ሆነ ያስኮት ስለ ጊዜው በጣም ነው ማመሰግነው። እዚህ ሀገር ነው ረጅም ጊዜ የኖሩት እና ያስተማሩት የተማሩትም። ሀዋርድ ዩኒቨርሲቲ የታወቀ የጥቁር አሜሪካውያን ዩኒቨርሲቲ ነው፣ ከታወቁት ውስጥ ነው። የእርሶ ተመክሮ የእርሶ እርሶ ከነበሩበት ጊዜ ወይም ደግሞ ከዚህ አራት መቶ ዓመት ወደኋላ ተመልሰን ከምናየው ዘመን ዛሬ አሜሪካ የት ነው ያለችው በቀለም ግንኙነት ዙሪያ? አስታውሳለሁ እኔ ሀዋርድ ዩኒቨርሲቲ ለመግባት ለማስተርስ ላጠና ሳመለክት ሀዋርድ ዩኒቨርሲቲ ለምን ለመምጣት ፈለክ የሚል አንድ ፓራግራፍ ወይም አንድ ገጽ የሚል እኔ አንድ ቀል ነው የቃል ነው እንትን ያልኩት። ምንድን ነው ሲሚላሪቲ ነው አንድነን የሚል ነገር እና ያችን ቃል ብቻ ነው ፓራግራፍ አልጻፍኩም፣ አረፍተ ነገር ፔጅ ሙሉ አልጻፍኩኝም። እና ገባሁ። እዛ ከገባሁ በኋላ እንደውም የሰማሁት እንትን አንዳንድ ተማሪዎችን ሲቀበሉ፣ አዎ፣ እና በዛ አንድነት ነው እንዲያረኩት። እዚያ ነው ማስተርሴ ነው የሰራሁት። አንዳንድ ድሮ የሚያመለክቱትንና አሁን የሚያመለክቱትን ልዩነት ስናይ ድሮ እንዲያውም ቀላቀላ ያሉትን እየመረጡ ይወስዳሉ የሚባል ነገር ነበር፣ ሀርድ ዩኒቨርሲቲ በኋላ በዛ ተወቅሰው ፎቶግራፊ እንዲለጠፍ አፕሊኬሽን ላይ ተከለከለ ተባለ እና ሁሉ ነገር ከታሪክ ስናየው የሰው ብዛት ይመጣል፣ የቴክኖሎጂ አድቫንስመንት ይመጣል እና ይሄ ሁሉ ምንድን ነው እየተሻሻለ ነው የሚሄደው። ትውልድ በመጣ ቁጥር እየተሻሻለ ነው እና ይሄ ደግሞ የሬሽል ፕሮብሌም፣ ይሄ በነጭና በጥቁር መካከል ያለው እኔ አሁን አንድ ሲቪል ራይት ሙቭመንት የሚል አንድ ትንሽ ቻፕተር አለ ከፐብሊክ ፖሊሲ ውስጥ የማስተምረው፣ የዚህ ሀገር የሲቪል ራይት ሙቭመንት ከየት ተነስቶ የት እንደደረሰ እና ተማሪዎችን የራሳቸውን አሁን ዛሬ የምትማሩት በነጻ አይደለም ብዙ ሰዎች ህይወታቸውን የከፈሉበት ነው እና በነጻ አይደለም የሚመጣው እና እነዛ ህይወታቸውን ያስረከቡት ሰዎች ለወደፊት የተሻሻለ ሁናቴ እንዲመጣ ተብሎ ነው። ያንን የተሻሻለ ሁናቴ ዛሬ አለን ስንል ገና የሰው ልጅ ይመጣል፣ ያልፋል፣ ትግል ግን ይቀጥላል እና ሁልጊዜ ለሚቀጥለው ትውልድ ይረዳል እና እንዴት ነው እየተሻሻለ ነው የሚሄደው እና አሁን የጥቁርና የነጮች አንድ ላይ መሆን ቀላል ነገር አይደለም። ድሮ ጥቁሮች ለብቻ ነበር ተወስነው ውሃ የሚጠጡት፣ እንዴት ልዩነት እንዳለ ያ ሁሉ ቀርቶ ዛሬ አብሮ መሆን አለ። ግን ወደፊት ደግሞ የተሻለ ሊሆን ይችላል። ምናልባት የዛሬ ሀምሳ ዓመት፣ መቶ ዓመት ደግሞ ከዚህ ዛሬ ከምናየው የተለወጠ ነገር ሊታይ ይችላል። እና ህብረተሰብ እየተሻሻለ ነው የሚሄደው። ወጣቱን ምን ይላሉ ፕሮፌሰር? ለምሳሌ እኔ እኮ ይሄንን ነገር አላውቅም ነበር የዛሬ አራት መቶ ዓመት የሆነውን አላውቅም ነበር። አፍሪካውያን እና አፍሪካውያን አሜሪካውያን ያላቸውን ትስስር አላውቅም ነበር ለሚል እኔ መቼም አሁን ከዛሬ አራት መቶ ዓመት ጀምሮ ያለውን ዲቨሎፕመንት አንድ ሰው በጽሁፍም በህብረተሰብም ከዚያም ሊያውቅ ይችላል ግን አሁን ቅድም እንዳልኩት ይሄ የባሪያ ንግድ እንዴት ተጀመረ ተብሎ የሚባለውን ዶር ኦፍ ኖ ሪተርን ፕሬዚደንት ኦባማ ጋና ሄዶ ያየውን ነው እና እንዴት ሊሆን ቻለ ያ የባሪያ ንግድ። ኦፍ ኮርስ እኛ ራሳችንን እርስ በራሳችን ነበር የምንሻሻጠው። ባለአባቶቹ፣ ባለሀብቶቹ ጤትና ቦምብ ከነጮቹ ከባሪያ ነጋዴዎች ለማግኘት የራሳቸውን ሰዎች አሳልፈው እንደሚሰጡ ያ ጊዜ አልፎ ዛሬ እዚህ ደርሰናል። ያ ታሪክ ነው። ዛሬ እንደዛ ያለ ሽያጭ የለም። እንግዲህ እዚህ ላይ ነገር አሁን በጊዜው እንትን የምለው የእኛ ኢትዮጵያ ውስጥ ሞደርን ስሌቨር የምለው ነገር አለ። ይሄ ዘበናዊ የባሪያ ሽያጭ እና መስሪያ ቤት ተቋቁሞ ኢትዮጵያ ውስጥ ኢትዮጵያ ዛሬ ወልዳ ማሳደግ አሳድጋ ማኖር ያቃታት ሀገር እየሆነችብን ነው። የምናዝነው ለምንድን ነው ስራ ፍለጋ እየወጡ በአፍሪካ በየበረሃው የሚበሉ በየአውሮፓ ለመሄድ እየተባለ በሊቢያ ላይ እንደሚደርስባቸው በየባህሩ የሚሰምቱት የአሳነባሪ ምግብ የሆኑት ኢትዮጵያውያን በብዛት አሉ ዛሬ። እና ያ ራሱን የቻለን ነው። እንደዛ ያለው ችግር ከባሪዎች ንግድ ጋር እንዴት ነው የሚዛመደው? የሚባል ነገር አለ። አፍሪካ ውስጥ የሰው ልጆች የራሳቸውን እግዚአብሔር የሰጣቸውን መብትና ሕይወት ማኖር ያቃታቸው ሁናቴ አለ እና ያ እንዴት ነው የሚመለሰው? ያ ይህንን የባሪዎች ዘበን ስንመለከት ዛሬ ያለ ሁናቴ ሁሉም ነገር ጥሩ ነው ማለት አይደለም። ኦፍኮርስ ከኢትዮጵያ ወጥተን አሜሪካን ያለን ሰዎች ልዩነቱን እናያለን እና እንደ ኢትዮጵያ ባሉት አገሮች ደግሞ አሁን ያ ችግር አለ፣ መልኩን ለውጦ ሱዳን ውስጥ አለ ነው የሚባለው። ጥቋቁሮቹ ከደቡብ እየተወሰዱ ወደ አረብ አገር የሚሸጡ ይሄ ሁሉ አለ ነው የሚባለው። ግን እንደዚያ እንደ ባሪዎች ዘበን በግልጽ አይታይም። እና ይሄም አለ መቅረት ያለበት ነው። ለዚህ እንግዲህ ይሄ እንደ አሜሪካ ሬዲዮ ወይንም ደግሞ ኮንፈረንስ ያው የኛ ዩኒቨርሲቲ ያዘጋጀው፣ ወይንም ኤችቢሲ የምንላቸው የጥቁሮች ዩኒቨርሲቲዎች ተሰብስበው አንድ ላይ የሚያዘጋጁት ለትምህርት ይሆናል እና እንዲህ ያለውን ችግር ደግሞ ዘመናዊ ባሪዎችን ሊቀንስ ይችላል። መቀነስ ደግሞ አለበት እና ግን ብዙ ትግል ነው የሚወስደው ስለጊዜው በጣም አድርጌ ስለሰጡን ማብራሪያ በጣም አድርጌ ነው የማመሰግነው ፕሮፌሰር አበራ መሸሻ። እሺ፣ በጣም በጣም ነው የማመሰግነው። እኔ ደግሞ ሳላስበው ነው ኤሌቬተር ውስጥ ተይዤ አሁን የፋከልቲ ሴኔተር ስለሆንኩ ወደ ስብሰባ ነበር የምሮጠው እና እንግዲያ ወደፊት እንገናኛለን። እናመሰግናለን ስለሰጡ እርግጥ ነው ከሩጫ ላይ ከኤሌቬተር ውስጥ ነው የያዝነው። በጣም ጥሩ ቀጥሉ እና ጥሩን መልካሙን ነገር እግዚአብሔር ያምጣልን አመሰግናለን ሌላ ጊዜም እንፈልጎታለን ተለያዩ ዝግጅቶች አመሰግናለሁ በጣም የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች። ተከታዩ የሙዚቃ ቃና ነው የባርነት ዘመን ዝማሬዎች። ወደዚያው እንሸጋገር። ሰሎሞን፣ እናመሰግናለን። ዛሬ የሙዚቃ ቃናን ለዚህ አራት መቶ አመታት ወደ ኋላ መለስ ብለን የመጀመሪያዎቹ አፍሪካውያን የሰሜን አሜሪካን መሬት የረገጡበትን ታሪክ ለምንቃኝበት ቅንብር ተውሰነዋል። ደሳለኝም መስሪያ ቤታችን ከኖርፎክ ዩኒቨርስቲ ጋር ባዘጋጀው ረጅሙ የባርነት ጉዞ ኦዲሲ ኦፍ ስሌቨሪ ውይይት ላይ ከተገኘ ነው መካከል አንዱ ነበረ። እሱንና ማኔጂንግ ኤዲተራችንን እሷን ማብራን ነበረች ትዝታ በላቸውን ይዤ አጭር ቆይታ እናደርግና ውይይቱ ላይ ያገኘኋቸውን የዩኒቨርሲቲው የሙዚቃ ትምህርት ክፍል የድምፅ ስልጠና መምህርት ጋር ያደረግኩትን ውይይት አቀርባለሁ። በባርነት ቀንበር ስር የነበሩት ያዜሟቸው ስለነበሩት መንፈሳዊ ዜማዎች፣ በሚስጥርም ይነጋገሩበት ስለነበረው ዜማ ያወሱናል። አንደኛው ስዊት ቼሪየት የተባለው ነው። ከደቡብ ዩናይትድ ስቴትስ ከባርነት አምልጠው ወደ ሰሜኑ በመሸሽ ነጻነታቸውን ለማግኘት እንዲነሱ የሚያነቃቃና በሚስጥር የሚያዘጋጃቸው ዜማ እንደነበረ ገልጸውልኛል። ኤታ ጄምስ ስታዜመው እንስማ። ስዊንግ ሎ ስዊት ቻሪየት é የደሳለኝ መኮንንን የሙዚቃ ቃና ቦታ ልንወስድበት አስበናል። ደሳለኝም እንደማይከፋው እርግጠኛ ነኝ። ደሳለኝ ትዝታ አብረውኛሉ ሺ ቆንጂት ስለጋበሽኝ በጣም አመሰግናለሁ። ያንን የአራት ሰዓት መንገድ ጉዞ ተጉዞን እዛ ከደረስን በኋላ በርካታ ወገኖቻችን የአፍሪቃ ወገኖቻችን የዛችን የቅኝ ግዛት አፈር የረገጡበትን ታሪክ በጣም በተለያዩ መንገዶች የቀረቡት ንግግሮች በጣም የሚያስተምሩና የሚያስታውሱ ናቸው። እኛም መስሪያ ቤታችንም ያደረገው የቀጥታ ስርጭት ተሳትፎ በጣም ጠቃሚ ነው ብዬ አምናለሁ። ከተነሱት ነጥቦች እንግዲህ አሁን የጥቁሩ ማህበረሰብ በምን ሁኔታ ላይ ነው የሚገኘው? ዘረኝነት እየባሰ አይደለም ወይ የመጣው በዚህ ሀገር ውስጥ ከዛም ውጭ ደግሞ በትምህርት ወጣቱ እንዴት መግፋት ይችላል ወደፊት? እና የአፍሪካ አሜሪካውያን ማህበረሰብ ከአፍሪካ ጋር ያለው ግንኙነትስ ምን መሆን አለበት? እዚህ በስራ ወይም በስደት መጥተው እዚህ የሚኖሩ የአፍሪካ ዝርያ ያላቸው ከተለያዩ አገር የመጡ ሰዎችም ከጥቁር አሜሪካውያን ጋር ያላቸው ግንኙነት ህብረት፣ መተጋገዝ፣ ፍቅር ምንድነው መሆን ያለበት የሚለው ላይ ነው እንግዲህ ከሞላ ጎደል ደሳለኝስ? ቆንጆ ዝግጅት ነበረ። ከፕሮግራሙ ዝግጅት መሀል በጣም የገረመኝ ውይይት ነበረ። ከውይይቱ በፊት ልጆች የተቀነባበረ የቪዲዮ ዝግጅት ነበረ እና እነዛ ልጆች ታዳጊ ወጣቶች ከስምንት እስከ እንደ ዘጠኝ ዓመት አካባቢ ያሉ ታዳጊ ህጻናት ናቸው። አነጋገራቸው ልብ የሚነካ ነበር። ስለ ዘረኝነት፣ ስለ ባርነት። አዎ አይገባንም። ለምንድን ነው እንደዚህ የሚሆነው? እያንዳንዳቸው በቃ የተናገሩት ንግግር በጣም ልብ የሚነካ ለምን እንደዚህ ይሆናል? አንድ አደለንም ወይ? ሁላችንም አንድ አደለንም ወይ? ያለም ህዝብ እያሉ ትልቅ ትምህርት ነው ያስተማሩት። ከዛ ውይይቱ ሲያልቅ የጥያቄና መልስ እድል ተሰጥቶ ነበረ እና ጥያቄ ያላችሁ ተብሎ የሚጠየቅበት ጊዜ ቅድሚያ ለመጠየቅ ሰልፍ የያዙት ወጣቶቹ ናቸው። ታዳጊ ወጣቶች ናቸው ሰልፍ የያዙት እና ያ በጣም በጣም ነው እጅግ እየገረመኝ። አንቺ እንግዲህ በወጣትነት በጣም ወጣት ሳለሽ ነው የመጣሽው ብዙ ኢትዮጵያውያን ባልነበሩበት ከትምህርት ቤት ከሁለተኛ ደረጃ ትምህርት ቤት በቀጥታ እዚህ አሜሪካኖች ውስጥ ነው የገባሽው። እና ምንድን ነው የነበረች ተሞክሮ? እንዴት ነው የዛሬዎቹ ወጣቶችስ ካላቸው ተሞክሮ ጋር እያነጻጸርሽ እስቲ በዚያ ዘመን የመጣ ነው። በነገራችን ላይ በአስራ ዘጠኝ መቶ ሰባዎቹ ጅምር ገደማ እዚህ ሀገር ለመጣ ነው ሰዎች ገና የሲቪል መብት እንቅስቃሴ አገሪቱ ወጥታ የተረጋጋችበት ጊዜ ነው። እኛ ደግሞ ከሁለተኛ ደረጃ የመጣን ተማሪዎች እንደመሆናችን ብዙዎቹ በስራም የመጡ ሰዎች አሉ። ግን በጣም ብዙ የነበርነው ቁጥራችን ጥቂት ነበረ። ግን ብዙዎቹ ልጆችም ስለነበርን በእውነቱ ብዙውንም ነገር አናቅም ነበረ አናቅም። እና ዋናው ነገር ምንድን ነው? ይሄ ትላንት ተነስቶ ነበረ፣ ይሄ ከፋፍሎ መግዛት ነገር። እኛን ሲያዩን ከየት መጣሽ? እንዴት መጣሽ? የት ነው ምትሄጅ? ስምሽ ማን ነው? የስምሽ ትርጉሙስ ምንድን ነው? ልዩ ያኔ ኃይለ ሥላሴ ስለ ኃይለ ሥላሴ እናቃለን። አበበ ቢቂላ እንደዚህ ነበረ የሚባለውና ነጮቹ ጋር ይሄንን ነው የምናገኘው። ከፋሲል ደግሞ እርግጥ የዘር መድሎ አለ። ከኢትዮጵያ እንደመጣና ኢትዮጵያ አድጎ እንደመጣ ሰው ግን የዘር መድሎውን አናየውም። እኛ እንደው አንድ ምሳሌ ልስጥሽ። ሉዊዚያና ነበረ መማረውና ሉዊዚያና ስቴት፣ ከሉዊዚያና ስቴት ለረፍት ወዲህ ወደ ዋሽንግተን ነው የምንመጣው። እኛም ብንወድ ደግሞ እዛ በያለበት አንቆይም። ትምህርት ቤት ሲዘጋ ዋሽንግተን ብዙ ኢትዮጵያውያን ስላሉ ከኢትዮጵያውያን ጋር ለመሆን እንዲሁም ስራም እዚህ ነው የሚገኘው። አለም አቀፋዊ ከተማም ነው እንደምታውቂው የአለም ባንክ አለ አይ ኤም ኤፍ አለ ኤምባሲዎች አሉ ስለዚህ ከአፍሪቃ የመጡ ከካሬቢያን የመጡ በጣም ብዙ ሰዎች ስላሉ ይሄ አለም አቀፍ የሆነ ከተማ ነው እና ወደዚህ ነው የምንመጣው አሜሪካውያን ብቻ ውስጥ መሆን በጣም ስለሚከብድ ብቸኝነትም የራስን ማህበረሰብ ወደዛ የመሳብ ነገር አለ እና እንደዚህ ተያይዘን አንድ አራት ሆነን ተጠራርተን ከደቡብ እየነዳን መሸብንና ናሽቪል አደርን። ለማደር ወሰንን። ዞረን ሆቴሎቹን በሙሉ ጠየቅን። እንጠይቃለን እዚህ ማደሪያ እያልን እንጠይቃለን። በምንጠይቅበት ጊዜ እንዲህ ያዩን እና ብቻ የለንም፣ የለም፣ ክፍል የለንም ይሉናል ደግሞ ሌላ ጋ እንሄዳለን። ቢያንስ ቢያንስ አንድ አምስት ሆቴል ነው በየከተማው ዞረን የጠየቅ ነው እና ምናልን እርስ በርስ እንደ ከተማው በቃ ስራ በዝቶበታል የሞላ ነው ሞልቷል ማለት ነው ብለ ሄደን ሀያ አራት ሰዓት የሚበራ የመኪና መሸጫ ሎት አለ ሜዳ አለ እና እዛ ስር ያለችንን ከርካሳ መኪና አቁመን ወንዶቹ ደጅ ዝም ብሎ እንትናሉ እኛ ሁለት ሴቶች ነን እኛ፣ እዛ መኪና ውስጥ ተኛል እና ጠዋት መጣን። እዚህ ዋሽንግተን ዲሲ ይላሉ ነገር ናቸው። በጣም ሳቁብን፣ ማሰባሁ መሞከራችሁ እና እንደዛ አይነት ብዙ ታሪክ አለ። አዲስ ስትመጪ ዘረኝነትን አታዩውም። አፍጦ ከመጣ ግን ታውቂያለሽ ፀጉር ሰሪ ቤት ደርገን መብለሽ ትገበያለሽ። እኔ አንቺን ፀጉር አልሰራም ስትባይ ምን ሆና ነው የኔ ፀጉር ሰራ? እንደዛ አይነት ሁለዋለ እልሻለሁ። አንቺ በነበረሽ ተሞክሮ ትዝታ አሁን ለምሳሌ ደሳለኝ ትንሽ ልጅ አለችው ቤዛ አንቺ ይህንን ተሞክሮሽን ልጆችን ስትታሳድጊ እንዴት ነው የተጠቀምሽበት? እንደ ደሳለኝ አዲስ ልጅ የሚያሳድጉ እንዴት ነው መጓዝ ያለባቸው? በዚህ ውስጥ ቆንጂት፣ ይገርምሻል። ሁል ጊዜ ጉጉትሽ የራስሽን ባህል የራስሽን ታሪክ የራስሽን አገር ለልጅሽ ማውረድ ወይንም ማስተዋወቅ ነው። በከባዱ መንገድ ነው። ልጆቻችን አፍሪካን አሜሪካን መሆናቸውን ያወቅ ነው። እውነት ነው። አዎ፣ ምክንያቱም እኛ ቋንቋቸውን እንዲማሩ ባህላቸውን ቤት ውስጥ የምናረጋት ባህል አለች አይደለ፣ በዓል እንዲያከብሩ ልብስም ከኢትዮጵያ ይመጣላቸዋል። እኛም ባንሄድ ማለት ነው አያቶች ይልካሉ። ምን ምን እንደዚህ አርገሽ ማሳደግ ትጀምሪና ከፍ ሲሉ ምንድን ነህ አንተ ስትዩ እናትና አባቴ ኢትዮጵያውያን፣ እኔ ግን አፍሪካን አሜሪካንን ይላሉ ይላሉ። ለመሰለሽ ገና ሲገቡ ነው ትምህርት ቤት ውስጥ ማንነታቸውን የሚረዱት። እና ደግሞ ኢትዮጵያውያን አብዛኛውን ጊዜ ከመንገዳችን ወጥተን ፈልገን ነጭ ያለበት ትምህርት ቤት ነው ልጆቻችንን የምናስገባ። እውነት ነው። የትምህርቱን ጥራት ፍለጋ ማለት ነው፣ የሚበዛው ነጭ የሚሆንበት። አዎ፣ የማታቂው ግን እዛ ነው ዘረኝነት የሚያጋጥማቸው፣ ከአስተማሪ ጀምሮ። አንዱ የኔ ልጅ ለምሳሌ ሁል ጊዜ ደረጃው ከፍ ከፍ ያለ ነው እዚህ መሆን አለብህ ተብሎ ሁሉ የተጠየቀበት ጊዜ አለ። እንደዛ በሚያጋጥምበት ጊዜ ልጆቹ አንቺ ምንም ብታረጊ ያንቺንም ያሉ ከእለት እለት የሚያጋጥማቸው ነገር የከፋ ነገር ስለሆነ ደግሞ ይገርምሻል፣ ምን ሆናችሁ ብለንም አንጠይቅም። አንዳንድ ጊዜ እንዴት ነበር ቀንህ አጥና ነው እንጂ አጥና አጥና አጠና ይሄኛው ስፖርት ይሄኛው ትምህርት ነው እንጂ እንዴት ነበር ቀንህ አንልም። በጣም ብዙ ችግር ትምህርት ቤት፣ አሜሪካ አሁን ዘረኝነት የሌለ ይመስለዋል ሰው አለ። የማይታይ ዘረኝነት በየእለቱ ነው የሚያጋጥም ነው ልጆች። እንደውም አቋረጥኩሽ እንጂ መጀመሪያ ላይ አንደኛ ደረጃ ሆነው ጓደኛ የሚያደርጓቸው ልጆች አይመርጡ ከሁሉም ጋር ነው የሚውሉት እያወቁ ሲሄዱ ግን መስመራቸውን እየለዩ ቦታቸውን እያወቁ ያንን ያ መስመር ሲለይ፣ ያም ልጅ ከተሞክሮዎቻቸው ነጮቹም የራሳቸውን ወደ ራሳቸው ወገን ሰብሰብ ይላሉ። እነዚህኞቹም ደግሞ ወደ ራሳቸው ነው ወደ አፍሪካዊ ወደ ኢትዮጵያዊ ወደ ራሳቸው ነው የሚሄዱትና ደሳ ላይ መኮንን እንግዲህ ትምህርት የቀሰምክ ይመስለኛል ቆንጂት። ለጥያቄው አመሰግናለሁ። ትዝም ለመልሱ በጣም አመሰግናለሁ። እንግዲህ ቤዛን በዚህ ጉዳይ ላይ ገና ነች፣ ገና ትንሽ ጊዜ ጊዜ አለ። ስንት ዓመቷ ነው አሁን ቤዛ? አሁን አራት አመቷ፣ አራት አዎ። ብዙ ጊዜ አለ። ቀስ እያልን እንሞክራለን። እንግዲህ ያለንበት አካባቢ ደግሞ እውነቱን ለመናገር የኢትዮጵያን ባህል ለማስተማር ብዙ እድል ያለበት ነው። እንደ አፍሪካዊነታችንም ደግሞ የአፍሪካን አሜሪካን ታሪክን ለመማር ከሚውዚየሞቹ ጀምሮ ብዙ አስተማሪ ነገሮች አሉና አንቸገርም። እንግዲህ ይሄን ያህል ካወራን ደሱ መርቀህልኛል፣ ይሄን ቦታህን የሙዚቃ ቃናውን በጣም በተለይም ደግሞ ለሙዚቃ አስተማሪ ታዲያ ለሙዚቃ አልተማሪ ያልተለቀቀ ቦታ እኔም ቅራ አይለኝም። አድማጮቻችንም በደስታ እንደሚከታተሉት እርግጠኛ ነው። በጣም አመሰግናለሁ። አብረን እንቆያ Everybody no more sleeping in bed. No more backward thinking, time for thinking ahead. The world has changed so very much from what it used to be. There is so much hatred, war and poverty. Oh yeah, yeah. Wake up all the teachers, time. Change again, just you and me. Wake up all the doctors, make the old people well. They're the ones who suffer and who catch all, and the, who hell. Catch all the hell. But they don't have so bad long before their judgment day. Time. So won't you make them happy before they pass away? Oh yeah. ኦደሲ ኦፍ ስሌቨሪ ከአፍሪካ ወደ አሜሪካ ረጅሙ የባርነት ጉዞ የተባለውን ውይይት ለማድመጥ ከተሰባሰቡ በርካታ ታዳሚዎች አንዷ ነበሩ። አፍሪካዊት አሜሪካዊት ናቸው። በአፍሪካ ልብስና ጌጣጌጥ ደምቀው የአዳራሹ በር እስከሚከፈት ሲጠባበቁ ከነበሩ መሀል ነበሩና ወደ ተቀመጡበት ጠጋብዬ አነጋገርኳቸው። ሙያቸውን እና ማንነታቸውን አውቄ ሳይሆን እንዲሁ። እኚህ ግርማ ሞገስ የተላበሱ ሴት ዶክተር ፓትሪሺያ ሳንደርስ ኒክሰን በዩኒቨርሲቲው የሙዚቃ ክፍለ ትምህርት የሚያስተምሩ ናቸው። ይሄ የእነዚያ የዛሬ አራት መቶ ዓመት ከሀገራቸው ከአንጎላ በመርከብ ተጭነው መጥተው በማያውቁት ሩቅ ባዕድ ሀገር በባርነት የተሸጡበት የ1619 ታሪክ መታሰቢያ ምን ይሰማዎታል? አልኳቸው። Oh, this means a lot to hear more about our African heritage. ስለ አፍሪካዊነት ታሪካችን እና አመጣጣችን የበለጠ ለመማር ለመስማት የተደረገው ዝግጅት ለኔ በጣም ትልቅ ትርጉም አለው ነው ያሉት። እርስ በርሳችን ብንዋደድ ከኖሮ ምናልባት ባርነት የሚባልም ላይኖር ይችል ነበር። ምክንያቱም የሰው ልጅ ሌሎችን ሰዎች በባርነት ተይዘው ማየት ባልፈለገ ነበረ። ፍቅር ቢኖር ከሀገራቸው በግድ ወደ ሌላ ቦታ ለስቃይ ባልተዳረጉም ነበር ብለዋል ዶክተር ፐትሪሻ። በዚህ የመታሰቢያ ወቅት ሰዎች ምንድን ነው ማስታወስ ያለባቸው? ከዚህ ዝግጅት ምን ቀስመው ነው የሚወጡት? አልኳቸው። ታሪኩን ማስታወስ አለባቸው ወደፊት እንዳይደገም ለማድረግ። አሁን አሜሪካ ውስጥ ያለውና እኔን የሚረብሸኝ ነገር አሉ አሁንም እርስ በርስ የምንገዳደልበት ነገር ነው። መዋደድ እንደሚያስፈልገን ያ እንደጎደለን ነው የሚያሳየን አሉና ቀጠሉ። ዛሬና ወደፊትስ ምን መደረግ አለበት? አልኳቸው። ገና የምንፈልገው ደረጃ ላይ ኮ አልደረስንም። ዩናይትድ ስቴትስ ውስጥ ብዙ ችግር ነው ያለው። አሜሪካ በብዙ ሀገሮች ሕዝቦች የተገነባች ሀገር መሆን እንዳለባት ነበር የምናውቀው። ይሁን እንጂ ዛሬ ይበልጡን የምናየው የሌላ ሀገር ሰዎች እንዲመጡ የማይፈልጉ መኖራቸውን ነው። ስለዚህ ገና ብዙ መስራት ይኖርብናል ብለዋል። ወጣቶች ስለ ባሪያ ንግድ ስለዚህ የዛሬ አራት መቶ አመት ከአንጎላ በግድ ተይዘው ተሰጥተው ስለተሸጡት ሰዎች በቂ ትምህርት ያገኛሉ ብለው ያስባሉ ወይ ለመሆኑ ብያቸው ነበር። ስለ ታሪኩ ብዙ ግንዛቤ የላቸውም። እኛ የቀደም ነው ብዙ ማስተማር አለብን ነው የሚሉት። አፍሪካውያን አሜሪካውያን ይችን ሀገር እንደገነቡ ብዙዎቹ ልጆቻችን አይረዱትም ብለዋል። ዶክተር ፓትሪሽያ ኒክሰን የሙዚቃ የድምጽ ዘርፍ መምህርት ናቸው። ቀደም ሲል እንዳልኩት በባርነት የተጋዙ በባርነት የኖሩ ጥቁር አሜሪካውያን የሀገር ናፍቆታቸውን፣ ቀያቸውን፣ ትዝታቸውን የሚገልጹባቸው መንፈሳዊ ዜማዎች ስለ ነሱ ታሪክ ያጫውቱን አልኳቸው። በመጨረሻ በተለይ ወጣቱ እንዲማር እነዚያ ስፒሪቹዋል ሶንግስ የሚባሉት ዜማዎች በሁለት መንገድ ይገለጻሉ ነው ያሉት። አንደኛው በግድ የክርስትና እምነት እንዲከተሉ ከተደረጉበትና አንዳንዶቹን የክርስትና ሃይማኖት መዝሙሮችና ዜማዎች ከተማሩበት ጋራ የሚያያዝ ነው አሉ። በዚያው ደግሞ በነዚያ በተማሯቸው መዝሙሮች ያወቋቸውን ታሪኮች የእኛ የራሳችን ታሪክ የሆኑ ዜማዎችን ያወጡበት ነው ብለዋል። ታሪኩን ሲናገሩ ሌላው ዜማ ደግሞ በመጽሐፍ ቅዱስ ላይ ካሉ ታሪኮች የተቀዱ ናቸው። እባክዎ አንዱን ይምረጡና በድምፅዎ ለአድማጮቻችን ቢያሰሙልን ብዬ ትህትና ጠይቂያቸው ነበረ። አላሳፈሩኝም። ውብ ድምጽም አላቸው። አመሰግናለሁ ቆንጂት ለሰፊው ዘገባዋ። ከአሜሪካ የባርነት ታሪክ ጋር የተያያዙ ሌሎችም ሥራዎችን የቪዲዮ የጽሑፍና የድምፅ አሉ። ወደ ዌብሳይታችን ቪኦኤ ኒውስ ዶት ኮም ብትገቡ ታገኛላችሁ። የማጠቃለያ ዜና አላሰማችሁ። ለአፍሪካ ሴቶች የገንዘብ ድጋፍ የተለየ ዕድል እንዲከፈት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጥሪያቸውን በድጋሚ እንደሚያነሱ ተገለጸ። የፈረንሳይ ፕሬዚደንት ይህንን ጥሪያቸውን ዋና ዋና የዓለም ጉዳዮች እንደ አንዱ አድርገው የሚያቀርቡት እርሳቸው ቢያሪትዝ ከተማ ላይ እያስተናገዱ ላሉት ሰባቱ ሀያላን ሀገሮች መሪዎች ጉባኤ መሆኑ ታውቋል። የአፍሪካን ሴቶች የወሳኝነት አቅም ማጠናከር በብዙ የዓለም ጉዳዮች ላይ ልዩነቶችና ሰጥ ገባ ውስጥ ያሉትን የዩናይትድ ስቴትሱን ፕሬዚደንት ዶናልድ ትራምፕን ጨምሮ የሰባቱን በምጣኔ ሀብት የበለጸጉ ሀገሮች መሪዎች ወደ ጋራ መድረክ ከሚወስዱ የመግባቢያ ነጥቦች አንዱ መሆኑ ተነግሯል። ኢማኑኤል ማክሮን ለመሪዎቹ ውይይትና ውሳኔ ከሚያቀርቧቸው የተነሳሽነት እቅዶች መካከል ለአፍሪካ ሳህል የጾታ እኩል ነትና የመደጋገፍ መርሃ ግብር ይገኝበታል። የውጭ እርዳታንና ዓለም አቀፋዊ መተሳሰርን ጨምሮ በወል ስራዎች ላይ እምብዛም ምቾት የማይሰማቸው ፕሬዚዳንት ትራምፕም ዋይት ሀውስ ቤተ መንግሥታቸውም ተመሳሳይ መርሃ ግብሮችን ማስጀመሩን በመጥቀስ አስተዳደራቸው ለድጋፍ እንደሚሰለፍ ጠቁመዋል። የከበራችሁ አድማጮች፣ ዝግጅታችን ተጠናቀቀ። ነገ በራዲዮ መጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።